the voice of America. ትናንትና ከትናንት በስቲያ በሰሜን ሸዋ ዞን ኤፍራታና ግድም ወረዳ አጣዬ አካባቢና እንዲሁም በኦሮሞ ብሔረሰብ ዞን አጎራባች ቀበሌዎች ተፈጥሮ የነበረው ውጥረት እየተረጋጋ መምጣቱን የጸጥታ ኃይሎችና አንዳንድ የህብረተሰቡ አባላት ገለጡ ይላል የወረዳው አስተዳደርና የጸጥታ ጽፈት ቤት ኃላፊ ተኩሱን የሚተኩሱት ምትርየስና አልሞ መቺ መሳሪያ የያዙ ታጣቂዎች ናቸው ማለታቸውን ጠቅሰን በትናንትናው ምሽቱ የዜና አወጃ ማሰማታችን ይታወሳል ለአሜሪካ ድምፅ አስተያየታቸውን የሰጡ በወረዳው የካራቆሬ አካባቢ ነዋሪ ውጥረቱ እንዲያገረሽ የሚያደርጉ አዝማሚያዎች ስለሚስተዋሉ በአካባቢው አስተማማኝ የጸጥታ ኃይል እንዲሰፍን ጠይቀዋል እንዲሰፍር ጠይቀዋል። በሌላው የወረዳው ክፍል በማጀቴ አካባቢም ዛሬ ማለዳ ላይ የጥይት ድምፅ መሰማቱን እንዲሁ ተመሳሳይ መረጃዎች ያስረዳሉ። መስፍን አራጌ ነው የተከታተለው። የኤፍራታና ግድም ወረዳ ፖሊስ ጽፈት ቤት ኃላፊ ኢንስፔክተር ምናሴ ሸዋቅና በአጣዬ ዙሪያ ይሰማ የነበረው ተኩስ መቆሙንና እና አንጻራዊ መረጋጋት መስፈኑን ጠቅሰዋል። አሁን አጣዬና አካባቢው የተረጋጋ ነው። አሁን ተኩስ የለም። ግን ያው ሕብረተሰቡ ከአሁን አሁን ይፈነዳል፣ ይተኮሳል በሚል ስጋት አለ እና ደግሞ ወደ ማጀቴም አካባቢ ትንሽ ተኩስ አለ የሚባል ነገር አለ። እኛ ስለሚርቀን እሱም ብዙ ማረጋገጥ አልቻልም። ወደ ማጀቴ ደውዬ ያገኘኋቸው ነዋሪ ጠዋት ገደማ የጥይት ድምጽ በርቀት ይሰማ እንደነበር አረጋግጠውልኛል። ጠዋት ላይ ጀምረው ነበረ። አሁን ያው ዝም ብሎ ያለ ማለት። የት አካባቢ ነበረ የተተኮሰው? ሞሎ አካባቢ ነው። ከማጀቴ ከከተማው ይርቃል? ሞሎ? አዎ፣ ቢያንስ ሶስት ኪሎ ሜትር አራት ኪሎ ሜትር ነው። ብዙ ቆየ የተኩሱ አቆየም? የለም፣ ስል የተወሰነ አንድ ሁለት ሶስት ደቂቃ ያክል ዝም ብሎ እንትና ወደ ጀነራል ምንናችላለም እንትናለን። አሁን ህብረተሰቡ የንግድ ልውውጡ የሱቅ ቀጥሏል? አዎ፣ ዛሬ ዝም ብሎ እየሰራ ነው። ገበሬው ምንጓለወር። በትናንት ዘገባችን በተለይ የንግድ ሱቁ መዘጋታቸውን ጠቅሰን ነበር። ኢንስፔክተር ምናሴ የዛሬው እንቅስቃሴ ከትናንቱ እየተሻለ ነው ሲሉ ያረጋግጣሉ። ዛሬ ሱቆችም ብዙ የተዘጉ ያለ አይመስለኝም። ሁሉም ላይጀምር ይችላል ስራ ግን ከተማው ሙሉ በሙሉ እንደዛ ተዘግቷል ማለት አይቻልም። በአንጻሩ አሁንም ህዝቡ ከስጋት ነጻ አይደለም። በርካታ ሱቆችም እንደተዘጉ ነው የሚሉም አልጠፉ። ከተማ አሁን ጸጥ ያለ ነው፣ ግን መኪኖች አሁን ያልፋሉ። መስመሩ ደህና ስለሆነ መለለሳሉ እንጂ ብዙ ለስራ የተነሳሳ ሰው የለም። አንተ በምትኖርበት አካባቢ የተከፈተ በሌላ በኩል በካራ ቆሬ አካባቢ የሚገኙ ነዋሪዎች የጸጥታ ስጋት ስላለብን አስተማማኝ ኃይል በአካባቢው ሊኖር ይገባል ሲሉ ጠይቀዋል። ልዩ ኃይልም ወታደሩም ያለው አጣዬ አካባቢ ብቻ ነው። በእኛ ጋር ያው ህብረተሰቡ ብቻ ነው ያለው። ባለፈውም የደረሰበት አደጋ ስለሆነ ብዙም አቅሉ የለው በአሁኑ ሰዓት እና ከመንግስት በኩልም የሚደረግ ከለላ ነገር እስካሁን የለም። ማን ነው የእናንተ ዞን? አሁኑ ልዩ ቀበሌ ካራ ቆሬ ጥቁር ምንም ሰርቪስ አይሰጥም። ዝግ ነው። መኪና ያልፋል። አሁን መኪና ሲያልፍ ሰማኝ ብዬ ነው። መኪና ያልፋል። የንግድ ተቋማቶች ዝግ ናቸው። ኢንስፔክተር ምናሴ ለዚህ ምላሽ አላቸው። መረጃ አለን፣ ጠዋት ላይ የደረሰ መረጃ ነው። ለመከላከያ ሪፖርት ደርሷቸዋል። ማጀትም ገብተዋል። እዛ አካባቢም ሰራዊት እንደሚያሰማሩ ነው ገለጹልን። በሁለቱ አጎራባች ዞኖችና ወንድማማች ህዝቦች መካከል ተፈጠረ ስለተባለው ግጭት የሁለቱንም ዞኖች ዋና አስተዳዳሪዎች በስልክ አናግሬያቸው ነበር። ተፈራው እንድማገኘው ነው የሚባለው የሰሜን ሸዋ ዞን ዋና አስተዳዳሪ ነው። በቅርቡ በሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር ዞኖች በሚገኙ አካባቢዎች የውጥረቱ ምክንያት ይታወቃል። በሁለቱ አጎራባች ዞኖች አካባቢ ያለው ችግር በነገራችን ላይ ለሶስተኛ ጊዜ ነው በዚሁ አካባቢ ተመሳሳይ ጥቃት ሲፈጸም። ዋናው ጉዳይ ያው የአማራ ክልልን የትርምስ ማዕከል ለማድረግ የሚፈልጉ ወገኖች ይህንን አካባቢ እንዳንድ ፖቴንሽያል ኤሪያ እየተመለከቱት ነው አሁን ያለው መነሻው አካባቢ ላይ ቋሚ የጸጥታ ችግር ስላለ ይህን የጸጥታ ችግር እና የህብረተሰቡን ሰላምና ደህንነት ማስጠበቅ ስላለበት፣ ሁለቱም ዞኖች የአማራ ክልል መንግስት የሚያስተዳደራቸው አካባቢዎች በመሆናቸው የአማራ ክልልን ህዝቦች ሰላምና ደህንነት የሚጠብቅ የአማራ ክልል ልዩ ኃይል ፖሊስ በአካባቢው አለ። ነገር ግን ወደ የሚኖሩበት ካምፕ አካባቢ ማንነቱ ያልታወቀ የጥየት አካባቢ ማለት ነው አጣያ አካባቢ ማለት ነው እና እዛ አካባቢ በነገራችን ላይ እነዚህ አምስት ኪሎ ሜትር በግራም በቀኝም ዋናው መንገድን ተከትሎ ከአሁን በፊት በተፈጠረው ችግር ምክንያት መሳሪያ ይዞ መንቀሳቀስ እንደማይፈቀድ ተገልጦላቸዋል፣ ይታወቃል። ነገር ግን በማን አለብኝነት ማንነቱም አይታወቅም። እነዚህን ሁኔታዎች ጥሶ እዛ አካባቢ ላይ ሙሉ ትጥቅ ይዞ ይመጣል። ማንነቱን ሲጠየቅና እንዲቆም ሲያደርጉም መቆምም ማንነቱንም ለማሳወቅ አልፈለገም። ይልቁንም ተኩስ ይጀምራል። ዛራስን በመከላከል ልዩ ኃይሉ ምላሽ ሰጥቷል። በዚህ ምክንያት አንድ ታጣቂ ሲመጣ በሱ ምክንያት የተነሳ መቆጣት ነው እንዲህ አይነት ነገር መነሻ ሆነ የሚባል ካሁን በነበረው ግጭት ወደ አምስት የሚሆኑ የሰዎች ጠፍቷል። የመቁሰል አደጋም አለ። ምን ያህል ይሆናል የሚለው ያለቀለት መረጃ ሲደርሰን ይፋ እናደርጋለን። የሞቱት ሰዎች ከየት አካባቢ እንደሆኑ ይታወቃሉ። ከሁለቱም ወገን ይሞታል። ለጊዜው ያለው መረጃ በዚህኛው ወገን ያሉት ናቸው። እነዚህ ከሰሜን ሸዋ በኮል እኒህ ችግሮች በተለያዩ አጋጣሚዎች በተለያዩ ሁኔታዎች ብቅ ልብ እያሉ የሰው ህይወት መጥፋት የንብረት ወድመት ምክንያት እየሆኑ ነው እና ችግሩን በዘላቂነት ለመፍታት አቀዳችሁት ነገር አለ የኦሮሞ ህዝብና የአማራ ህዝብ ካሁንም በነበረው ወደፊት በሚኖረው እንቅስቃሴ ውስጥ አብረው መኖር የሚፈልግ እና እየኖረ ያለ ህዝብ ነው። የህዝቦቹ ለማስመሰል ተሰራ እንጂ የሁለቱ ህዝቦች መሰረታዊ አጀንዳ ሆኖ አይደለም። ግጭት ትናንትም አብረው የኖሩ ናቸው፣ ዛሬም አብረው የሚኖሩ ወደፊትም አብረው የሚኖሩ ከእነዚህ ሁለት ህዝቦች ውጪ ማንም በአደጋም ጊዜ በችግርም በደስታም ጊዜ ሊደርስላቸው የሚችል የለም። ነገር ግን የእነዚህን አይነት ህዝቦች እሴት የሚሸረሽሩ አብረው እንዳይኖሩ የሚያደርጉ ፖለቲካዊ ፍላጎት ያላቸው አካላት ናቸው በውስጥ እየበጠበጡ ያሉት። ይህንን በበቂ ማስረጃ ላይ ተመስርቶ አካባቢውን ከእንዲህ አይነት እንቅስቃሴ ነፃ አድርጎ በሰው በሰላም ወጥቶ የሚኖርበትን እና የሚሰራበትን የአካባቢውን ሰላምና ደህንነት ለማስጠበቅ መስራት የሚገባንና እየሰራን ነበር የነበረው። አሁንም ይኸው ነገር ይቀጥላል። አሁን ባለው ሁኔታ በቂ የሆነ የፌዴራል የጸጥታ መዋቅር ፌዴራል ፖሊስ የሚሆን የሀገር መከላከያ ሰራዊት ከክልሉ ልዩ ሀይል ፖሊስ አባላት ጋር በጋራ ተቀናይተው እያረጋጉ ነው ያሉት። በቅርብ ጊዜም በቁጥጥር ስር ይውላል ሙሉ በሙሉ። አህመድ ሀሰን ይባላለሁ የኦሮሞ ብሔረሰብ አስተዳደር አስተዳዳሪ ነ የተወሰነ ችግር ተፈጥሮ ችግሩ ወደ ልሆነ አቅጣጫ እንዳይሄድና የባሰ ጉዳት እንዳይፈጠር የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ አባዲራ የኛ አመራሮችን በጋራ አቀናይተን ማህበረሰቡን አዌርነስ የመፍጠርና የመመለስ ስራዎች ናቸው ሰሩ፣ የቆዩት አሁንም ይሄንኑ አጠናክረን የቀጠልንበት ሁኔታ ነው ያለው እና የተሻለ ውጤትም እየተገኘ ነው ያለው። ከመከላከያም ጋር ያለው ቅንጅት እጅግ በጣም ተዋጣለት ነው፣ የተሻለ ነው። ህዝባዊ ውይይት አድርጋችሁ ነበረ? ትክክል ነው። ትላንትና የአርቱማ ፉርሲ እና ቆሪሜዳ አካባቢ ያለው ማህበረሰብ ከዚህ በፊት በነበረው ክፍተት የተፈጠረውን ሁኔታ ለመቀየርና የነበረውን አብሮነት ለመመለስ በራሱ ጊዜ የእኛ አመራሮች የማስተባበር ብቻ ስራ ሰርተው ከዛ ውጭ ግን ማህበረሰቡ በራሱ የእርቅ ፕሮግራም ነው የነበረው። ለዛሬውም ትላንትና ለተፈጠረውም ነገር የራሱ የሆነ በጎ ተጽዕኖ ያሳረፈበት ሁኔታ ነው ያለ። ከሰው ሞት ጋር ተያይዞ የመጀመሪያ ቀን በልዩ ኃይል ተመቶ የሞተ ሰው አለ። ከዛ በኋላ ትላንትናም ጨምሮ እንደዚሁ ልዩ ኃይሉ ጋራ በነበረ ቶክስ ሶስት ሰው ደርሷል፣ ከአሁን ድረስ ማለት ነው። አቶ አህመድ ዘላቂ መፍትሄ ለማምጣት የችግሮች ምንጮች ታውቀዋል ማለት ነው ማለት እንችላለን። እሱን በሙሉ እንትን መናገር አይቻልም። አንዳንድ የሚታዩ ክፍተቶች አሉ። እነዛን ክፍተቶች ሁሉም አካላት ለህዝብ ሰላም፣ ለሀገር ሰላም ሲባል ቶለሬት ተደራርጉ ችግሮቹን መፍታት ይጠይቃል። ከጸጥታ ሀገር ጋር የተፈጠሩ ክፍተቶች አሉ። እሱ እዛ አካባቢ ላይ የነበረውን ነገር ቆም ብሎ አይቶ የት ጋር ነው ችግሩ ያለው የሚለውን ነገር ገምግሞ መፍትሄ መስጠት በጣም እጅግ ወሳኝ ጉዳይ ይሆናል። በመሰረቱ የሀገር ሽማግሌን እያለፈ አባድ ኢራን የእኛን አመራር ጥሶ እያለፈ ያለው ከልዩ ሀይሉ ጋራ የተፈጠረው ችግር ብቻ ነው። ሌሎች ጉዳዮች ተጣርቶ የሚደረስበት ነው። ከዛ ውጪ ችግር እንዲሰፋ የሚፈልጉ ግለሰቦች ሊኖሩ ይችላሉ። ማህበረሰቡ በራሱ ጊዜ እንዲለያቸው የሚስተካከሉም ከሆነ እንዲያስተምራቸው፣ የማይማሩም ከሆነ ደግሞ ለህግ የሚቀርቡበትን ሁኔታ የመፍጠር ጉዳይ ክሪቲካል ጉዳይ ነው። ዋጋ የምትከፍለው የሰው ህይወት ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ